ሰላም ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምናመሽታችኋል። የጌታ ጸጋና ሰላም ይብዛላችሁ እያልን የዛሬውን ፕሮግራማችንን እንጀምራለን። ውድ የፕሮግራማችን ተከታታዮች እንደሚታወቀው በፊታችን ያለው ሳምንት ለእኛ ለክርስቲያኖች ታላቅ ሳምንት ነው። ምክንያቱም የክርስቶስን ሕማማት የምናስብበት ለእያንዳንዳችን ያለውን ፍቅሩን የምናስብበት ጊዜ ነው። እኛም ከዛሬው ምሽት የሚጀምርና እስከሚቀጥለው ሳምንት የሚዘልቅ ልዩ የበዓል ፕሮግራም አዘጋጅተንላችኋል። እስከ ፍጻሜ ቆይታችሁ ፕሮግራሙን እንድትከታተሉ እየጋበዝኳችሁ በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። ያውና፣ ጻድቅ ይሁንከ የዘላለም አምላክ እግዚአብሔር ሆይ፣ ስለዚህ ጊዜና ሰዓት በጌታ በኢየሱስ ስም እናመሰግናለን። ጌታ ሆይ ስለ እኛ ብለህ ራስህን የሰጠህበት ይህ የሕማማትን ሳምንት በምናስብ ጊዜ ፍቅርን እናስባለን። መልካምነትን እናስባለን። ቸርነትን እናስባለን። ለእኛ ያደረግከውን በጎ ነገር ሁሉ እናስባለን። ስለዚህ ሁሉ ደግሞ በጌታ በኢየሱስ ስም እናመሰግናለን። ትርጉም ያለው ሕይወት እንዲኖረን አንተ በተለያየ መልክ ስለ እኛ ዋጋ ከፍለሃልና፣ እግዚአብሔር ሆይ ይህን ዋጋ ጌታ ሆይ ሌሎች ሰዎችም ተረድተው ወደዚህ እውነት እንዲመጡ፣ ወደዚህ ሰላም እንዲመጡ፣ ወደዚህ እረፍት እንዲመጡ፣ እውነትን መመስከር እንድንችል አቅም እንድትሰጠን በጌታ በኢየሱስ ስም እንለምንሃለን። ጌታ ሆይ በሚቀጥሉት ቀናቶች የሚኖረንን ቆይታ ሁሉ እንድትባርክልን ሕማማትህን በሚገባ እያሰብን ያንተን ፍቅር እያሰብን በታላቅ ደስታ ውስጥ ማለፍ የምንችልበትን ጸጋ እንድታበዛልን በጌታ በኢየሱስ ስም እንለምንሃለን። ስላደረክልን መልካምነት ሁሉ እናመሰግንሃለን። በጌታ በኢየሱስ ስም አሜን። ወደ ሉቃስ ወንጌል ሄደን አለፍ አለፍ እያለን እናንብብ። ሉቃስ ወንጌል ምዕራፍ 22 ከቁጥር 1 እስከ 4 እንዲህ ይላል። ፋሲካም የሚባለው የቂጣ በዓል ቀረበ። የካህናት አለቆችና ጻፎችም እንዴት እንዲያጠፉት ይፈልጉ ነበር፣ ሕዝቡን ይፈሩ ነበርና። ሰይጣንም ከአስራ ሁለቱ ቁጥር አንዱ በነበረው ያስቆሮቱ በሚባለው በይሁዳ ገባ። ሄዶም እንዴት አሳልፎ እንዲሰጣቸው ከካህናት አለቆችና ከመቅደስ አዛዦች ጋር ተነጋገረ ይላል። እንዲሁም በሉቃስ ወንጌል ምዕራፍ 22 ቁጥር 39 እስከ 54 እንዲህ ይላል። ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ፣ ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ከሰማይም መጥቶ የሚያበረታው መልአክ ታየው። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ከጸሎቱም ከጸሎትም ተነስቶ ወደ ደቀ መዛሙርቱ መጣና ካዘን የተነሳ ተኝቶ ሲያገኛቸው፣ ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው። ገናም ሲናገር እነሆ ሰዎች መጡ፣ ከአስራ ሁለቱ አንዱም ይሁዳ የሚባለው ይቀድማቸው ነበር። ሊስመውም ወደ ኢየሱስ ቀረበ። ኢየሱስ ግን ይሁዳ ሆይ በመሳሜ ሰውን ልጅ አሳልፈ ትሰጣለህን? አለው። በዚያውም በዙሪያውም የነበሩት የሚሆነውን ባዩ ጊዜ ጌታ ሆይ በሰይፍ እንምታቸውን? አሉት። ከእነርሱም አንዱ የሊቀ ካህናቱን ባሪያ መጥቶ ቀኝ ጆሮውን ቆረጠው። ኢየሱስ ግን መልሶ ይህንስ ፍቀዱ አለ። ጆሮውንም ዳስሶ ፈወሰው። ኢየሱስም ወደ እርሱ ለመጡት ለካህናት አለቆችና ለመቅደስ አዛዦች፣ ለሽማግሌዎችም ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ ወጣችሁን? በመቅደስ እለት እለት ከናንተ ጋር ስሆን እጆቻችሁን አልዘረጋችሁብኝም። ይህ ግን ጊዜያችሁና የጨለማው ስልጣን ነው አላቸው ይዘውም ወሰዱት ወደ ሊቀ ካህናት ን ቤት አገቡት ጴጥሮስም ርቆ ይከተለው ነበር ይላል የሉቃስ ወንጌል ምዕራፍ 22 ከቁጥር 63 እስከ 71 እንዲህ ይላል ኢየሱስንም የያዙት ሰዎች ይዘብቱበትና ይደበድቡት ነበር ሻፈኖም ፊቱን ይመቱት ነበርና በጥፊ የመታ ማን ነው ትንቢት ተናገር እያሉ ይጠይቁት ነበር ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። በነጋም ጊዜ የሕዝቡ ሽማግሌዎችና የካህናት አለቆች ጻፎችም፣ ተሰብስበው ወደ ሸንጓቸው ወሰዱትና ክርስቶስ አንተ ነህን ንገረን? አሉት። እርሱ ግን እንዲህ አላቸው፣ ብነግራችሁ አታምኑም፣ ብጠይቅም አትመልሱልኝም፣ አትፈቱኝም። ነገር ግን ካሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል። ሁላቸውም እንግዲያስ፣ አንተ እግዚአብሔር ልጅ ነህን አሉት። እርሱም እኔ እንደሆንኩ እናንተ ታውቃላችሁ አላቸው። እነርሱም ራሳችን ከአፉ ሰምተናልና ከእንግዲህ ወዲህ ምን ምስክር ያስፈልገናል አሉ። ይላል የሉቃስ ወንጌል ምዕራፍ 23 ከቁጥር 12 ጀምሮ እንዲህ ይላል ሄሮድስና ጲላጦስም በዚያን ቀን እርስ በርሳቸው ወዳጆች ሆኑ፣ ቀድሞ በመካከላቸው ጥል ነበረና። ጲላጦስም የካህናትን አለቆችና መኳንንትን፣ ሕዝቡንም በአንድነት ጠርቶ እንዲህ አላቸው። ሕዝቡን ያጣምማል ብላችሁ ይህን ሰው ወደ እኔ ያመጣችሁት፣ እነሆም በፊታችሁ መርምሬ በምትከሱበት ነገር አንድ በደል እንኳ በዚህ ሰው አላገኘሁበትም። ሄሮድስም ደግሞ ምንም አላገኘም ወደኛ መልሶታልና፣ እነሆም ለሞት የሚያደርሰው ምንም አላደረገም። እንግዲያስ ቀጥቼ እፈታዋለሁ። በበዓሉ አንድ ይፈታላቸው ዘንድ ግድ ነበረና። ሁላቸውም በአንድነት ይህን አስወግድ፣ በርባንን ፍታልን እያሉ ጮሁ። እርሱም ሁከትን በከተማ አንስቶ ሰውን ስለገደለ በወይኒ ታስሮ ነበር። ጲላጦስም ኢየሱስን ሊፈታ ወዶ ዳግመኛ ተናገራቸው። ነገር ግን እነርሱ ስቀለው፣ ስቀለው እያሉ ይጮሁ ነበር። ሶስተኛውም ምን ነው ያደረገው? እስክፋት ምንድነው? ለሞት የሚያደርሰው በደል አላገኘሁበትም። ስለዚህ ቀጥቼ ፈታዋለሁ አላቸው። እነርሱ ግን እንዲሰቀል በታላቅ ድምጽ አጽንተው ለመኑት። የእነርሱ ጩኸትና የካህናት አለቆችም ቃል በረታ። ጲላጦስም ልመናቸው እንዲሆንላቸው ፈረደበት። ያንን የለመኑትንም ስለ ሁከት ሰውንም ስለ መግደል በወይኒ ታስሮ የነበረውን አስፈታላቸው። ኢየሱስን ግን ለፈቃዳቸው አሳልፎ ሰጠው። በወሰዱትም ጊዜ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት። ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙ ተከተሉት። ኢየሱስ ግን ወደ እነርሱ ዞር ብሎ እንዲህ አለ። እናንት ኢየሩሳሌም ልጆች፣ ለኔ ሳታልቅሱልኝ ዳሩ ግን መካኖችና፣ ያልወለዱ ማኅፀኖች፣ ያላጠቡ ጡቶችም ብዙአን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። በዚያን ጊዜ ተራራዎችን በላያችን ውደቁ ኮረብቶችንም ሰውሩን ይሉ ዘንድ ይጀምራሉ። በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን? ሌሎችንም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገድሉ ዘንድ ወሰዱ። ቀራኒዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን፣ ክፉ አድራጊዎቹንም አንዱን በቀኝ አንዱንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው እጣ ተጣጣሉበት። ህዝቡም ቆሞ ይመለከቱ ነበር። መኳንንቱም ደግሞ ሌሎችን አዳነ፣ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ደግሞ ወደ እርሱ ቀርበው ሆምጣጤ ያምጥተው፣ አንተስ የአይሁድ ንጉሥ ከሆነ ራስህን አድን እያሉ ይዘብቱበት ነበር። ይህ የአይሁድ ንጉስ ነው ተብሎ በግሪክና በሮማይስጥ በዕብራይስጥም ፊደል የተጻፈበት ጽፈት ደግሞ በእርሱ ላይ ነበረ። ከተሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለው፣ ዛሬ ከኔ ጋር በገነት ትሆናለህ አለው። ስድስት ሰዓትም ያህል ነበረ፣ ጨለማም እስከ ዘጠኝ ሰዓት በምድር ሁሉ ላይ ሆነ። ጸሐይም ጨለመ፣ የቤተ መቅደስ መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምጽ ጮሆ አባት ሆይ ነፍሴን በእጅ አደራ ሰጣለሁ አለ። ይህንም ብሎ ነፍሱን ሰጠ። የመቶ አለቃውም የሆነውን ነገር ባየ ጊዜ ይሰው በእውነት ጻድቅ ነበረ ብሎ እግዚአብሔርን አከበረ። ይህንም ለማየት ተከማችተው የነበሩ ሕዝብ ሁሉ የሆነውን ባዩ ጊዜ ደረታቸውን እየደቁ ተመለሱ። የሚያውቁት ግን ሁሉ ከገሊላ የተከተሉት ሴቶችም ይህን እያዩ በሩቅ ቆመው ነበር። እነሆም በጎና ጻድቅ ሰው የሸንጎ አማካሪም የሆነ ዮሴፍ የሚባል ሰው ነበረ። ይህም በምክራቸውና በስራቸው አልተባበረም ነበረ። አርማቲያስም ከምትባል ከአይሁድ ከተማ ሆኖ እርሱ ደግሞ የእግዚአብሔርን መንግሥት ይጠባበቅ ነበር። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። አውርዶም በተልባ እግር ልብስ ከፈነው፣ ማንም ገና ባልተቀበረበት ከአለትም በተወቀረ መቃብር አኖረው። የመዘጋጀትም ቀን ነበረ፣ ሰንበትም ሊጀምር ነበረ። ከገሊላም ከርሱ ጋር የመጡት ሴቶች ተከትለው መቃብሩን ስጋውንም እንዴት እንዳኖሩት አዩ። ተመልሰውም ሽቶና ቅባት አዘጋጁ። በሰንበትም እንደ ትእዛዙ አረፉ ይላል። የሉቃስ ወንጌል ምዕራፍ 24 ከቁጥር 1 እስከ 12 እንዲህ ይላል። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብር እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሉ አገኙት። ገብተውም የጌታን ኢየሱስን ስጋ አላገኙትም። እነርሱም በዚህ ሲያመነቱ፣ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለ ምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደ ተናገረ አስቡ። ቃሎቹንም አስቡ። ከመቃብሩም ተመልሰው ይህንን ሁሉ ለአስራ አንዱና እና ለሌሎቹ ሁሉ ነገሯቸው። ይህንንም ለሐዋርያት የነገሯቸው መቅደላዊት ማርያምና ዮሐና፣ የያዕቆብ እናት ማርያም፣ ከእነርሱም ጋር የነበሩ ሌሎች ሴቶች ነበሩ። ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስን ብቻ አየ። በሆነውም ነገር የተደነቀ ወደ ቤቱ ሄደ ይላል። አዎ፣ ጌታችን ኢየሱስ ክርስቶስ ወደደን፣ ኃጢአታችንንም በደሙ አነጻ፣ ለመንግስቱም በቂዎች አደረገን። ደግሞም ተመልሶ ይመጣል። አብረን እንጸልይ። እግዚአብሔር አምላካችን ሆይ ስላዘጋጀልን ስለዚህ አስደናቂ ህይወት እናመሰግናሃለን። በልጅ በክርስቶስ ኢየሱስ በኩል ከራስ ጋር ስላስታረከን፣ ስለከፈትክልን በር፣ አዲስ ተመርቆ ስለተከፈተልን ደህንነት በጌታ በኢየሱስ ስም እናመሰግናሃለን። ጌታ ሆይ ደግሞ አንተ ተመልሰ ትመጣለህ። ተመልሰ በምትመጣ ጊዜ ጌታ ሆይ ካንተ ጋር በክብር የምንሄድ እንድንሆን እንድትረዳን ጌታው የአባቴ ብሩካን የምትለን እንድንሆን እንድታግዘን በኢየሱስ ስም እንለምንሃለን። ይችን የሰላሳ ደቂቃ ቆይታችንን ባርክልን፣ ተናገረን፣ አስተምረን በጌታ በኢየሱስ ስም አሜን። ሆይ ኢየሱስ በሉቃስ ወንጌል ምዕራፍ 4 ከቁጥር 16 እስከ 20 የተናገረውን ስለ ታላቁ ግብዣ ያለውን ምሳሌ ነበር። እስኪ ክፍሉን አብረን እናንብበው። የሉቃስ ወንጌል ምዕራፍ 14 ከቁጥር 16 እስከ 20 አንድ ሰው ታላቅ ራት አድርጎ ብዙዎችን ጠራ። በእራትም ሰዓት የታደሙትን አሁን ተዘጋጅቷልና ኑ እንዲላቸው ባሪያውን ላከ። ሁላቸውም በአንድነት ያመካኙ ጀመር። የፊተኛው መሬት ገዝቻለሁ፣ ወጥቼም ላዩ በግድ ያስፈልገኛል፣ ይቅር እንድትለኝ እለምንሃለሁ አለው። ሌላውም አምስት ጥምድ በሬዎች ገዝቻለሁ፣ ልፈትናቸው ሄዳለሁ፣ ይቅር እንድትለኝ እለምንሃለሁ አለው። ሌላውም ሚስት አግብቻለሁ፣ ስለዚህም ልመጣ አልችልም አለው ይላል። እዚህ ላይ ኢየሱስ ሊናገር የወደደው ምንድን ነው? እርሱ ሊናገር የወደደው በኢየሱስ ክርስቶስ ላመኑት እግዚአብሔር በሰማይ ያዘጋጀው ግብዣ እንዳለ፣ ያንን የሚታደሙ ግን በእግዚአብሔር የጸኑና በሕይወታቸው ምንም አይነት ውጣውረድ ቢኖር ጸንተው የቆሙ ናቸው የሚለውን ነው። የክርስቶስን ማዳን የምስራች ስትሰሙ ስትቀበሉም የእግዚአብሔር ፍቅርና ጸጋ አብራችሁ ትቀበላላችሁ። እግዚአብሔር የራሱን ድርሻ ተወጥቷል ልጁን ልኮ ከሞትና ከጨለማ ያወጣን ዘንድ ወደሚደነቅ ብርሃንም ሕይወታችንን ሊያመጣ ወዷል። አሁን የኛ ድርሻ ነው። እህቴ ሆይ አንቺስ፣ በመጀመሪያ ግብዣውን መቀበል ነው። በኢየሱስ በማመን የደህንነትን ግብዣና የዘላለም ሕይወትን ትቀበያለሽ። ወደ ትልቁ ግብዣ እንደምትገቢ እርግጠኛ ነሽ። እንዳነበብነው ሰውየው ማለትም ግብዣውን ያዘጋጀው ሰውዬ ሁሉንም ጋብዟል። ነገር ግን ወደ ግብዣው አልመጡም። ምን እንደተፈጠረ ታስታውሻለሽ? በአዲስ ስራ፣ በአዲስ በሬ ወይም እርሻ፣ በሚስት ምክንያት ሳይመጡ ቀሩ። ታዲያ እኔም ከጓደኛ የሰርግና ከልጄ በዓል የትኛውን የምመርጥ ይመስልሻል? በእርግጥ ለልጄ እመጣለሁ ብዬ ቃል ገብቼለታለሁና ከዚህም ባሻገር ደግሞ ልጄ በምድር ላይ ካሉ ሰዎች ሁሉ ከጓደኞቼ በላይ የምወደውና የማከብረው ስለሆነ ለርሱ ቅድሚያ ሰጥቼ እዛ ሄድኩኝ። ስለዚህ እቴ ሆይ አንቺም የእግዚአብሔርን ግብዣ ከተቀበልሽ ከዚያ የሚበልጥብሽ ምንም ነገር ሊኖር አይገባውም። በእግዚአብሔር ጸጋ እውነትንና የዘላለምን ሕይወት ከእግዚአብሔር በኢየሱስ ክርስቶስ በማመን ተቀብለሽ እስከ መጨረሻ መጽናት ይጠበቅብሻል። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እንዲህ ይላል። ስለዚህ ወዳጆቼ ሆይ፣ ሁል ጊዜ እንደ ታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላል። ምናልባት ስራሽ፣ ቤተሰብና የጋብቻ ሁኔታሽ፣ ጓደኞችሽ ከክርስቶስ መንገድ የሚመልሱሽ ይሆናሉ። ምናልባት ደግሞ ለዓለም ነገር ካለሽ ምኞትና ሕልም የተነሳ ከክርስቶስ መንገድ ፈቀቅ ልትይ ትችያለሽ። እህቴ ሆይ ከዚህ በፊት በኢየሱስ አምነሽ ከሆነና አሁን ግን ወደ ኋላ ካፈገፈግሽ የምመክርሽ አሁንም በንስሐ ተመልሰሽ እርሱን የመጀመሪያ ምርጫሽ እንድታደርጊው ነው። ነገር ግን ስለ ክርስቶስ መስማትሽ ይህ የመጀመሪያሽ ከሆነ እንግዲህ ወደዚህ ትልቅ ግብዣ እግዚአብሔር አንቺንም ጋብዞሻል። ይህንን እድል ፈጽሞ አታሳልፊ ክርስቶስ የሕይወትሽ አዳኝ ነውና ተቀበዩው እግዚአብሔር ወዳዘጋጀው ሰማያዊ ግብዣ ለመግባትም ራስሽን አዘጋጂ እስኪ እነዚያ ሰዎች ተጋብዘው ሲቀሩና ሎሌው መጥቶ ለሰውየው ሲነግረው ሰውየው ያደረገውን ቀጣይ ነገር አብረን እናንብብ የሉቃስ ወንጌል ምዕራፍ 14 ቁጥር 21 እስከ 24 ባሪያውም ደርሱ ይህን ለጌታው ነገረው በዚያን ጊዜ ባለቤቱ ተቆጥቶ ባሪያውን ወደ ከተማ ጎዳናና ወደ ስላች ፈጥነህ ውጣ ድሆችንና ጉንድሾችን አንካሶችንና እውሮችንም ወደዚህ አግባ አለው ባሪያውም ጌታ ሆይ እንዳዘዝከኝ ተደርገዋል ገናም ስፍራ አለ አለው ጌታውም ባሪያውን ቤቴ እንዲሞላ ወደ መንገድና ወደ ቅጥር ውጣና ይገቡ ዘንድ ግድ በላቸው እላችኋለሁና ከታደሙት ከእነዚያ ሰዎች አንዱ እንኳ እራቴን አይቀምስም አለው ይላል። ውድ እህቴ ሆይ ይህ ትልቅ ግብዣ ፈጽሞ እንዳያመልጥሽ። እግዚአብሔር ለብዙ ሰዎች ትልቅ ስፍራን አዘጋጅቷል። በሰማይ ያለው የግብዣ ቤት እንዲሞላ ይፈልጋል። አንቺ እኔ ወደ እግዚአብሔር ግብዣ ልገባ የማይገባኝ ኃጢአተኛ ነኝ ልትይ ትችያለሽ። ሀብታም ላትሆኚ ትችያለሽ። እግዚአብሔር ግን በመንፈስ ድሆች ለሆኑት ስፍራ አለው። በውስጥሽ ደስ የተሰኘሽበት ህይወት ከሌለሽና ውስጥሽ የሚረበሽ ከሆነ እግዚአብሔር እንዲህ ይልሻል፣ ነይ ከፍቅሬ ተካፈይ ይልሻል። ምናልባት ደግሞ በሁኔታዎች ደክመሽ ህይወት መራራ ሆኖብሽ ይሆናል። ልክ ተስፋ እንደሌለው ወዲያና ወዲህ የምትል ልትሆኚ ትችያለሽ። ለአንቺ መልካም ዜና አለኝ። ነይ ነይ፣ ነፃ የሚያወጣ ስብራትን የሚጠግን እረፍት የሚሰጥ ወደ ተወደደና ወደ ተባረከ ግብዣ የሚጠራሽ አለ። አሁንም በእግዚአብሔር ቤት በሰማይ ስፍራ አለ፣ ላንቺ ስፍራ አለ። ይህም የሚሆነው አንቺ ክርስቶስን አምነሽ ስትቀበይና በእርሱ ጸጋ ጸንተሽ ስትኖሪ ብቻ ነው። የመጀመሪያ ምርጫሽ ስታደርጊው ብቻ ነው። ይህንን ለማድረግ ተዘጋጅተሻል? እስቲ ከኔ ጋር አብረን እንጸልይ። እግዚአብሔር አምላኬ ሆይ በፊት ስላለችሁ ስለዚህች እህቴ በጌታ በኢየሱስ ስም አመሰግናለሁ። ወደ ታላቁ ግብዣ ትመጣ ዘንድ ስለጋበዝካት፣ ወደ ታላቁ የደህንነት አጀንዳ እንድትመጣ እድል ስለሰጠሃት፣ ስለዚህች ቀን አመሰግናለሁ። እህቴ በሙሉ ልቧ ጸንታ ባንተነት ታምና የዘላለም ሕይወትን እንድታገኝ እንድትረዳት ለምንሃለሁ። በጌታው ኢየሱስ በድጋሜ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ይህ ልዩ የበዓል ፕሮግራማችን በዚህ አልተጠናቀቀም፣ ሳምንት ይቀጥላል። እንግዲህ የተወደዳችሁ አድማጮች የዛሬውን ፕሮግራማችንን በዚሁ አጠናቀናል። በፕሮግራማችን ላይ ያላችሁን አስተያየት በአድራሻችን ጻፉልን። አድራሻችን የምስራች ድምጽ መገናኛ ዘዴዎች አገልግሎት ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር አስራ ሶስት ስልሳ ስድስት አዲስ አበባ ነው። እንዲሁም በስልክ ቁጥራችን ዜሮ ዘጠኝ አስራ አንድ አርባ አንድ ስልሳ ስድስት ሀያ አራት እደግመዋለው ዜሮ ዘጠኝ አስራ አንድ አርባ አንድ ስልሳ ስድስት ሀያ አራት የድምጽ መልእክቶችንና የጽሑፍ መልእክቶችን መተው የምትችሉ ሲሆን እንዲሁም በስልክ ቁጥራችን ዜሮ አስራ አንድ ሶስት ሀያ አንድ አርባ አራት አስራ ሰባት እደግመዋለሁ ዜሮ አስራ አንድ ሶስት ሀያ አንድ 44 17 መልእክቶቻችሁን ልታደርሱን የምትችሉ መሆኑን እናሳስባችኋለን። እንዲሁም በፌስቡክ ገጻችን የምስራች ድምጽ ወይም EECMY የምስራች ድምጽ መጠቀም የምትችሉ ሲሆን እንዲሁም WhatsApp ለምትጠቀሙ የምስራች ድምጽ ሬዲዮ ብላችሁ ብትገቡ ታገኙናላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ጌታ ይባርካችሁ። ሳምንት በተመሳሳይ ሰዓት እስከምንገናኝ سلام کویون